የተከበራችሁ አድማጮቻችን እንግዲህ የዘወትር አርቡ ጋቢና ሙዚቃ ፕሮግራማችን ተጀምረዋል። ማስተናገዳችሁ ዲጄ ፋቱ ነኝ። በዛሬው ፕሮግራሜ ላይ እንግዲህ ቆየት ያሉ ከተባዎቹ ጀምሮ ያሉ ምርጥ የኢትዮጵያ ሙዚቃዎችን ነው የምታደምጡት። ፕሮግራሜን እንግዲህ የጀመርኩት በተስፋ ማርያም ኪዳኔ በሙዚቃ ብቻ የተቀነባበረ ሕይወቴ የተሰኘው ሙዚቃ በመጋበዝ ነው። አብራችሁን ቆዩ። ፍቅርን ለብቻ የሚለው የጥራው ሙዚቃ ነበር እንግዲህ ያደመጣችሁት። ግን ይሄ የሙዚቃ ቅንብሩ የተስፋ ማርያም ኪዳኔ ነው፣ ህይወቴ ይሰኛል ድረሱ የሰጠው ርዕስ። ዛሬ እንግዲህ የማስደምጣችሁ ከተባዎቹ ጀምሮ ያሉ በጣም አሪፍ የሆኑ የኢትዮጵያ ሙዚቃን ነው ሙዚቃዎችን ነው። በማስከተል ምጋብዛችሁ እንግዲህ ያው ዝነኛውንና በጣም ሁላችሁ የምትወዱት ማህሙድ አህመድን ነው። አይኖቼ ተራዊ ይላል ሙዚቃው አድምጡ። no v erss z şبt noc tevu dersst

capo la ero cie at tesora che ero c'era voleravo su sono sci la ero cie

አድማጮቻችን ያደመጣችሁት ማህሙድ አህመድን ነበር፣ አይኖች የተራ ሰኘው ሙዚቃ። እነዚህ ዛሬ የማስደምጣችሁ ሙዚቃዎች ወርቃማ የኢትዮጵያ ሙዚቃዎች ይባላሉ፣ ወይም ጎልደን ኢትዮጵያ ሚዚክስ በተለያዩ ኮሌክሽኖች ሞጥተዋል። ገበያ ላይም አሉ፣ ዩቱብ ላይም አሉ። እንግዲህ ከዛ ካደመጥኳቸው ውስጥ መራርጬ ነው የማስደምጣችሁ። በማስከተል የምጋብዛችሁ ሙዚቀኛ እንግዲህ የኔም የራሴ የግል በግሌ በጣም ወዳት ሙዚቀኛ ናት። ብዙዎቻችሁ ደግሞ በጣም ምትወዷት ሙዚቀኛ ናት። በክራር ነው የምትጫወትልን አስናቀ ያላችሁ ወርቁ ትዝታ

i you

山奈塔了，你看得一得来耶。门山奈塔了，你看得一得来。 አድማጮቻችን የምታደምጡት የጋቢና ቪኦኤ የአርቡን የጋቢና ሙዚቃ ፕሮግራማችን ነው። ማስተናግዳችሁ ዲጄ ፋቱሪኝ። ዛሬ የምታደምጧቸው እንግዲህ ቆየት ያሉ የኢትዮጵያ ሙዚቃዎች ወይም ጎልደን የኢትዮጵያ ሙዚቃ፣ ወርቃማ የኢትዮጵያ ሙዚቃ የሚባሉትን ነው ማስደምጣችሁ። አስናቀች ወርቁን በትዝታ ደመጥን። አሁን ከአስናቀች ወርቁ በቀጥታ ወደ ብዙነሽ በቀለ ነው ወስዳችሁ ቀጥለን ሲጃል የተባለውን ዘፈን አሊ መሐመድ ሲጫወት እናሰማለን። የዘፈኑ ደራሲ አሊ መሐመድ፣ የግጥሙ ደራሲ አቡበከር ሙሳ፣ ከሙዚቃ አስማማው ሳህሌ ደጋጎ፣ ዘፈኑን በቴክኒክ የቀረጸው ተፈራሽ በሽ يا ما جالت تا ديما ما ما يا مالا جالا من اللي الملا يا وي اللي الملا وي جال نجال وين سجل جلال من ما تتا دايما يا ويادتك البشته ويادتك البشته وياد خاتين كاميما ما وستت وستجلبتا ويا جلالا مما جلالتي اللي فتا جلال دايما دايما دايما دايما يبو ستي في دي ام ستي النسن الرجيده ما جلت دايما دايما ما دايما لنا لا فكون ويا تداوي هدنا لنا لا ويجال يا دي رميلا لا يا دي لا Sijale jalele mima jale ti አድማጮቻችንን በተከታታይ ያስደመጥኳችሁ ከብዙነሽ በቀለ ሁሉም በመገረም ከሚስቀተኘው ሙዚቃ ያደመጣችሁ ደግሞ በማስከተል አሊ ቢራ መሐመድን ነበር። አሊ መሐመድ ቢራ ማለት አሊ መሐመድ ቢራ በኦሮምኛ ሙዚቃው ሲጃለ ላይ በተሰኘው ሙዚቃ ነበር። ፕሮግራሙ ጋቢና ቢዩ ነው ማስተናገዳችሁ፣ ዲጄ ፓት ነኝ። ዛሬ የምናደምጠው የኢትዮጵያ ወርቃማ ሙዚቃዎች የቆየት ያሉትን ነው ሰብስብ ማስደመጣችሁ። ምንወደው አርቲስት ዶክተር ጥላሁን ገሰሰ በማስከተል ጋብዛችሁ kun đa teก mô v hat I'm ፍቅር የጋራ ነው፣ አይደለም የብቻ። ጥላሁን ገሰሰን አደመጥን። እንግዲህ ፕሮግራም ልጨርስ፣ አንድ ሙዚቃ ነው የቀረኝ። እሱን ሙዚቃ በደንብ እንድታጣጥሙት ከሙዚቃው በፊት ልሰናበታችሁ። ሳስተናግዳችሁ የነበርኩት ዲ ዲጄ ፋሱ ነኝ። በፕሮግራማችን ዘናፈታ እንዳላችሁ ተስፋ አደርጋለሁኝ። መልካም ቅዳሜና እሁድ በመመኘት መላ መላ በበጣም በምወደው ሙዚቀኛ ሰይፉ ዮሐንስ ይቀጥላል። mera <muchas> mera